ዝነኛው ኢትዮጵያዊ የረጅም ርቀት ሩጫ አሰልጣኝ ዶክተር ወልደ መስቀል ኮስትሬ አረፉ። አሰልጥነው ለከፍተኛ ስኬት ካበቋቸው አትሌቶች መካከል ኃይሌ ገብረ ሥላሴ፣ ቀነኒሳ በቀለ፣ ጥሩነሽ ዲባባና ደራርቱ ቱሉ ይጠቀሳሉ። የዝግጅት ክፍላችን ይዘከራቸዋል። እንደምን አመሽታችሁልኛል የተከበራችሁ አድማጮቼ። ሌሎች ዜናዎችንም ይዘናል። አብራችሁን ቆዩ። ዜና እረፍቱን እናስቀድም። የዶክተር ወልደ መስቀል ኮስትሬ ከዚህ ዓለም በሞት የመለየት ዜና በጥልቅ እንዳሳዘነው ዓለም አቀፉ የአትሌቲክስ ፌዴሬሽኖች ማኅበር አይ ኤ ኤ ኤፍ መግለጫ ያወጣው ወዲያውኑ ነው። ዶክተር ወልደ መስቀል የድርጅቱን እንደ አውሮፓውያን ዘመን አቆጣጠር የ2006 ዓ.ም የአሰልጣኞች ሽልማት ማግኘታቸው ይታወቃል። ዶክተር ወልደ መስቀል በብዙዎች ዘንድ የሚታወቁት ለኢትዮጵያ በረጅም ርቀት ስፖርት ባስገኙት ታላቅ ስኬት ሲሆን ወጣቶችም በሥነ ምግባር በመኮትኮትም ይመሰገናሉ። ለረጅም ጊዜ ታመው የቆዩትን አሰልጣኝ ኮስትሬ በማጣታችን እናዝናለን ሲልም ዓለም አቀፉ የአትሌቲክስ ማኅበራት ፌዴሬሽን በመግለጫው አክሏል። ዶክተር ወልደ መስቀል ኮስትሬ አሰልጥነው ለከፍተኛ ስኬት ካበቋቸው መካከል የኦሎምፒክ ሻምፒዮኖቹ ኃይሌ ገብረ ሥላሴ፣ ቀነኒሳ በቀለ፣ ጥሩነሽ ዲባባና ደራርቱ ቱሉ ይጠቀሳሉ። እርሳቸውም በመካከለኛ እርቀት ሩጫ ውድድር ታዋቂ የነበሩት ወልደ መስቀል ኮስትሬ በ1960ዎቹ ነበር በሃንጋሪ የስፖርት ሳይንስ ትምህርት የቀሰሙት። ዶክተር ወልደ መስቀል ጥሩ እንግሊዝኛ ቋንቋ ተናጋሪም ነበሩ። እንደ አውሮፓውያን ዘመን አቆጣጠር ከ1972 ኦሎምፒክ ጀምሮ በቀጣዮቹ 30 አመታት ኢትዮጵያ በተሳተፈችባቸው ኦሎምፒኮች ሁሉ አትሌቶችን ለከፍተኛ ስኬት በማብቃት ለሚታወቁት ለዶክተር ወልደ መስቀል ኮስትሬ ቤተሰብና አትሌቶች በሙሉ ዓለም አቀፉ የአትሌቲክስ ፌዴሬሽኖች ማኅበር መጽናናቱን ይመኛል ብሏል። ወደ አዲስ አበባ እንሂድና ገዛኸኝም ስለ ዶክተር ወልደ መስቀል ኮስትሬ ማረፍ ያጠናቀረውን አጠር ያለ ዘገባ እናድምጥ ድምጥ የአትሌቲክስ ስፖርትና የአትሌቶች አባት እንዲሁም ለኢትዮጵያ አትሌቲክስ ስፖርት ሙሉ የስኬት አሻራ ያኖሩት ዶክተር ወልደ መስቀል ኮስትሬ ትናንት ማምሻውን አርፈዋል። ሀገራቸውን በዓለም የአትሌቲክስ ማማ ከፍ አድርገው በማስቀመጥ ታሪክ የሰሩት ዶክተር ወልደ መስቀል ኮስትሮ የኢትዮጵያ ብሔራዊ አትሌቲክስ ቡድን በዋና አሰልጣኝነት በረዥም ዓመታት ሰርተዋል። ዶክተር ወልደ መስቀል ከባርሴሎና እስከ ቤጅንግ ኦሎምፒክ ማለትም በአምስት ኦሎምፒኮች እና በሌሎችም ዓለም አቀፍ ውድድሮች አርባ አምስት ሜዳሊያዎች አስመዝግበዋል። የኢትዮጵያ አትሌቶች ላስመዘገቡትም አንጸባራቂ ድል የላቀ ድርሻ ያበረከቱት ታላቅ የስፖርት ሳይንስ ብሁር ናቸው። በታላቅ ስኬትና ዝና ካበቋቸው መካከል አትሌት ስለሽቱን ዜና እረፍታቸው እንዳስደነገጠው እንዲህ ገልጸዋል። ዜናውን በሚያው የመሞታቸውን ሳይሰማ በጣም ነው የተመገቱት። ብዙ ጊዜ ከልጃቸው ጋር ነበር ልጃቸው ሮማታ የነገረኝ የጥራቸውን የሚወዱና ሙሉ ህይወታቸውን ለአትሌቲክስ ሰጥተው በየትኛውም ሰዓት ዜናማ በነበሩበት ሰዓት በየትኛውም ሰዓት ከሴ እና ከአትሌቲክስ የማታጣቸው ሰው እና ትልቅ ክብር ያላቸው ምንም አይነት ነገር ሌላ አላማ

ከረጅም ጊዜ ህመም በኋላ በስድሳ ስድስት አመት ላቸው ያረፉት ዶክተር ወልደ መስቀል የቀብር ስነ ስርአታቸው እንደሚፈጸም ታውቋል። በሌላ ዜና አድማጮች በፌዴራል ማረሚያ ቤቶች ስፖርት ክለብ ውስጥ በመካከለኛ ርቀት ማለት ስምንት መቶ ሜትር ተወዳዳሪ የነበረችውና በብሔራዊ ቡድን ውስጥ በተለያዩ ጊዜያት ተመራጭ በመሆኑ የምትታወቀው የ19 ዓመቷ አትሌት ኩለኒ ገልቻ ከወንድ ጓደኛዋ ጋር በተፈጠረ አለመግባባት በአትሌት ጓደኛዋ እጅ ሕይወቷ በስለት ማለፉን የኢትዮጵያ አትሌቲክስ ፌዴሬሽን የፌዴራል ማረሚያ ቤቶች ስፖርት ክለብን በምንጭነት ጠቅሶ ለአሜሪካ ድምጽ ገልጿል። ጽዮን ግርማ የኢትዮጵያ አትሌቲክስ ፌዴሬሽን ከፍተኛ የጥናት ባለሙያ አቶ ስለሺ ብስራት ናነጋግራ ተከታዩን አጠር ያለ ዘገባ አቅርባለች። የአትሌት ኩለኒ ገልቻ ገዳይ እንደሆነ የተጠረጠረው ጓደኛዋ ራሱ እጁን ለፖሊስ በመስጠቱ በቁጥጥር ስር ውሮ ምርመራ እንደተጀመረ አቶ ስለሺ ብስራት ገልጸዋል። አትሌቷ ለወደፊቱ በጣም ተስፋ ያላት አትሌት እንደነበረች ውጤቷ ይገልጽ ነበርም ብለዋል። ይሄ መካከለኛ ርቀት የሚባለው ውድድር አብዛኛውን ጊዜ እኛ ብዙ የገባንበት ውድድር አይደለም እና ብልጭ ድርግም የሚል አይነት ሁኔታ ይታይበት የነበረ ነው። ከበፊት አሁን ላይ ከቅርብ ጊዜያት ወዲህ እነ አትሌት ፋንቱ መጊሶ፣ እነ መሀመድ አማን፣ እነ ሊዲያ መለሰ እና የመሳሰሉ አትሌቶች ብቅ ብቅ እያሉ የመጡበት ነው እና ከእነሱ መካከል አንዷን አትሌት ሁለት ደቂቃ ከዜሮ ስድስት ከስልሳ ስምንት ማይክሮ ሰከንድ የግል ምርጥ ሰዓት የነበራት ናት። በተለይ አሰላ ላይ ተካሄደ ውድድር ላይ ከዛ ቀጥሎ እንደገና አፍሪካ ጨዋታ ኢትዮጵያን ወክላ ላይ ተሳትፋ ነበረ። 2014 ማለት ነው። እዛ ላይ ሁለት ዜሮ ሰባት ዜሮ አምስት የሆነ ሰዓት ነበራት እና አትሌቷ ለወደፊቱ ተስፋ ያላት አትሌት መሆኗን ውጤቷ ያመለክታል። ፌዴሬሽኑ በአትሌት ኩለን ሞት እና የአሟሟት ሁኔታ በጣም ማዘኑን አቶ ብስራት ጠቁመው ሴት አትሌቶችን ከእንዲህ አይነት አደጋ ለመታደግ የተለየ ስልጠና እንደሚያስፈልግ ተናግረዋል። በዚህ እድሜ በዚህ አይነት ሁኔታ ህይወት ማለት ማለት እጅግ በጣም አሳዛኝና አስጠቃቂ ነው። ጉዳዩ የሚመለከታቸው አካላት በተለይ ሴት አትሌቶቻችንን ይሄ ላይፍ ስቲል በማሰልጠን ክህሎት ባለው ነገር ማለት አብዛኛዎቹ ከገጠሩ የኢትዮጵያ ክፍል ነው የሚመጡት እና ብዙ የህይወት ኤክስፖዘር የላቸውም፣ ለህይወት የተጋለጡ አይደሉም እና በቀጥታ ሩጫውን ነው የሚሮጡትና የህይወት ተሞክሮ የላቸውም፣ የህይወት ልምድ የላቸውም እና እንደዛ አይነት ስልጠና በክለቦቻቸው ሊያገኙ ይገባል። ምክንያቱም አሁን የተፈጠረው አይነት አደጋ ይቀንሳል፣ በዛ አይነት መንገድ ቢሆን ማለት ነው። እና ይህን ጉዳይ ክለቦች በጣም ትኩረት ሰጥተው በተለይ ወንዶችም ሴቶችም አትሌቶቻቸው ህይወት ተሞክሮ የሚባለውን ነገር ወይም የህይወት ክህሎት የሚባለውን ነገር ስልጠናውን ሊያሰጧቸው ወይም ሊሰጧቸው ይገባል የሚል አቋም አለው ፌዴሬሽኑ። የአትሌት ኩለኒ ገልቻ አስክሬን በምኒልክ ሆስፒታል ምርመራ ሲደረግለት ቆይቶ ግንቦት አምስት ቀን ሁለት ሺ ስምንት ዓመተ ምህረት ላይ በትውልድ አካባቢዋ በኦሮሚያ ክልል አምቦ ከተማ የቀብር ስነስርዓቷ መፈጸሙም ታውቋል። በአትሌቲክስ የሩጫው ስፖርት ዜና በቤይጂንግ ማራቶን አሸናፊው ወጣት ኤርትራዊ ግርማይ ገብረ ስላሴ በበርን ስዊዘርላንዱ የቅዳሜ ግማሽ ማራቶን ድል ተቀዳጅቷል። በማራቶን የዓለም ሻምፒዮኑ ግርማይ ታዋቂ ኬንያውያን ሯጮችን አሳፍሯል። ቤርናርድ ሜታካን ከአንድ ደቂቃ በላይ ጥሎት አልፏል። በመጨረሻም ለሀገር ውስጥና ለአውሮፓ ፕሪምየር ሊግ እግር ኳስ ዜና እንደገና ወደ ገዛሀኝ እመልሳቸዋለሁ። ፕሪምየር ሊጉ ካለፉት ሁለት ሳምንት ከታየበትና ከደረሰበት የጎል ድርቅ የተላቀቀበት ሳምንት ሆኗል። በአምስት ጨዋታ አስራ ሶስት ጎል ከመረብ አርፈዋል። ሁለተኛው ዙር እያንሰራራ የመጣው ኢትዮጵያ ቡና ደደቢትን ከጨዋታ ብልጫ ጋር ሶስት ለባዶ አሸንፎታል። የቡና ደጋፊዎች ብዙውን ጊዜም ያማረሩት ሲበረታም ሲተቹት የነበረው ወጣቱ አጥቂ ሳዲቅ ሴቾ በአርብነቱ የጎል ማግ ፍላጎቱ ወለል ብሎለት አምሽቷል። ሶስቱንም ጎል በማስቆጠር የቀደምት ትችቶቹ በሙገታ እና በዜማ አወራርዷል። የቡና ጀግናችን ሳዲቅ ነው ልጃችን በሚል ዜማ እንግዱታል። ቅዱስ ጊዮርጊስ ወደ ሆሳና ተጉዞ ባለሜዳውን ሀዲያ ሆሳናን ሁለት ለባዶ አሸንፏል፣ አሸንፎ ተመልሷል። ባላጊው ሳይድ ሁለቱንም ጎሎች ለጊዮርጊስ አስመዝግቧል። ቅዱስ ጊዮርጊስ የደረጃውን ሰንጠረዥ በአርባ ነጥብ ይመራል። ኢትዮጵያ ቡና በማሸነፉ ና ከበላዩ የነበሩትን አዳማ ከነማ ና ደደቢትን በመሸነፋቸው ደረጃውን በእጥፍ አሳድጎ በጠፋ አንድ ነጥብ ሁለተኛ ሆኗል። በሰላሳ ና በሀያ ዘጠኝ አዳማ ከነማ ና ደደቢት ሶስተኛ ና አራተኛ ናቸው። ወደ አውሮፓ ታላላቅ ሊጎች አመታዊ ውድድሮቻቸውን ትናንትና ና ከትናንት በስቲያ ያጠናቅቋሉ። ከአምስቱ ታላላቅ ሊጎች ምክክሩ እስከ መጨረሻው የዘለቀው በስፔን ላሊጋ ነው። ባርሴሎና ከትናንት በስቲያ እድሉን በራሱ ውጤት በመወሰን የውድድር አመት ሻምፒዮና ሆኗል። ባርሴሎና ግራናዳ ሶስት ለባዶ አሸንፎ ሻምፒዮንነትን በዘጠና አንድ ባረጋገጠበት ጨዋታም ሶስትን የሚያገባው ሉዊስ ሱዋሬዝ ነው። በአርባ ጎል የኮከብ ጎል አግቢነቱን ያረጋገጠው ሉዊስ ሱዋሬዝ ባለፉት ሰባት ዓመታት ለንኛትና ክርስቲያኖ ሮናልዶ ለብቻቸው ይፈራረቁበት የነበረውን የኮከብ ጆላ ልዩነት ክብር ከብረ በመግባቱ ሲደነቅ ከአምስቱ የአውሮፓ ታላላቅ ልጆች ኮከብ ጆላ አስቆጣሪዎች ሁሉም በልጦ መገኘቱ ደግሞ የሰዋሪዎች ሁለተኛ ፍኬቱ ነው። በእኔ በኩል ያለው ይኸው ነው። ሰለሞን አመሰግናለሁ። አመሰግናለሁ። ገዛኝ ጽዮን መስቀል ነበር ከአዲስ አበባ። በዚሁ እናበቃለን። ሳምንት በተመሳሳይ ዝግጅት እንገናኝ። እስከዚያው ሰለሞን ክፍሌ ነኝ። ሰላም፣ ደህና ቆዩኝ። E